ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ ዜጎች የማህበራዊ ፍትህ ፓርቲን የተመለከተ ዘገባ በዕለቱ አብይ ርዕስ አካተናል። ኢትዮጵያ የሁላችንም እንድትሆን በመተሳሰብና በመቀራረብ መታገል አለብን፣ አሉ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲ ናቸው። የአፋር ክልል ርዕሰ መስተዳድር አቶ አወል አርባ በበኩላቸው ዛሬ እዚህ የተገኘ ነው ትናንት ከአባቶቻችን የተረከብነውን አንድነት ለቀጣይ ትውልድ ለማስተላለፍ ነው ብለዋል። ይህን ያሉት ታዲያ ሁለቱም መሪዎች በአፋርና የኦሮሚያ ክልሎች ጉባኤ በአዳማ በተካሄደበት ወቅት ነው። የዚህንም ዝርዝር በመጽሔት ክፍለ ጊዜ ይዘናል። ይህንን ዓላማ ወደፊት ሊያሻግሩ ይችላሉ ብለን ካመንባቸው ሰዎች ውስጥ በብቃት የተሻሉ ናቸው ምንላቸውን በትምህርት ዝግጅት በትግል ልምድ ወይም በፖለቲካ ተሞክሮ ለመመልመል ሞክረናል። የኢትዮጵያ ዜጎች የማህበራዊ ፍትህ ፓርቲ የኢዜማ ሊቀመንበር፣ ቀደም ሲል እንዳልነው አቶ የሽዋሳ ሰፋን ድምፅን የሰማነው በዕለቱ አብይ ርዕስ ይዘነዋል። ከሌሎቹን ዋና ዋና ዜናዎች ለመጥቀስ ያህል አቃቤ ሕግ በከባድ የሙስና ወንጀል ለከሰሳቸው የብሔራዊ ደህንነት ኤጀንሲ የቀድሞ ኃላፊና ሌሎች ሰዎች መጥሪያ እንዲደርስ በድጋሚ ትእዛዝ አስተላልፏል። ሌሎችም ዜናዎች አሉን። ጤና አስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን በርከት ያሉትን ወቅታዊ ዘገባዎችና ቅንብሮች ይዘን ከዛሬ አርብ ግንቦት 16 2011 ዓ ም ስርጭት ጋር አስተናጋጆች አሉላ ከበደና ቆንጂት ታየ ነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ዙቤር እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን የአለም ዜና አቃቤ ህግ በከባድ የሙስና ወንጀል ለከሰሳቸው የብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊ ሌሎች ሶስት ሰዎች ፌዴራል ፖሊስ መጥሪያ እንዲያደርስ ፍርድ ቤት በድጋሚ ትእዛዝ ሰጥቷል ፍርድ ቤቱ በዚህ መዝገብ ሌሎችንም ትእዛዞች አስተላልፎ ተለዋጅ ቀጠሮ ሰጥቷል መለስካቸው አምሀ ዝርዝር አለው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ቀደም ሲል ለብይን ባሳደራቸው ጉዳዮች ላይ ዛሬ የተለያዩ ትእዛዞችን ሰጥቷል። በዚሁ መሠረት ግንቦት 8 ቀን 2011 ዓ ም በዋለው ችሎት በሰጠው ትእዛዝ መሰረት አቃቢ ህግ በከባድ የሙስና ወንጀል ክስ ከመሰረተባቸው 26 የብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊዎችና ሰራተኞች መካከል የኤጀንሲው የቀድሞ ዋና ዲሬክተር አቶ ጌታቸው አሰፋ፣ አቶ አጽበሃ ግደይ አቶ አሰፋ በላይ እና አቶ ሸሻ ይልዑል በችሎት ስላልተገኙ ፖሊስ መጥሪያ እንዲያደርስ ትእዛዝ ሰጥቶ ነበረ። ፖሊስ ዛሬ ለፍርድ ቤቱ በሰጠው የጽሑፍ ምላሽ ትእዛዙ ግንቦት 14 ቀን 2011 ዓ ም የደረሰው መሆኑን አስታውሶ እና መጥሪያውን የሚያደርስበት ስፍራ ያለውን ርቀት አገናዝቦ ተለዋጭ ቀጠሮ ፍርድ ቤቱ እንዲሰጠው አመልክተዋል። ፍርድ ቤቱ መጥሪያውን እንዲደርስ እንደገና ትእዛዝ ሰጥቶ ያልቀረቡ ተከሳሾች በሚቀጥለው ቀጠሮ እንዲቀርቡ አዟል። ተከሳሾቹ የደሞዝ ክፍያውን በተመለከተ ላቀረቡት አቤቱታም ችሎቱ የወንጀል ችሎት እንደሆነ አስታውሶ ጉዳዩን እንደማያየው ለአመልካቾቹ አስረድተዋል። ስለሆነም አቤቱታቸውን ለሚመለከተው አካል ሊያቀርቡ እንደሚችሉ ገልጾላቸዋል። አቃቢ ሕግ በማስረጃው ዝርዝር ያመለከተውን የሲቪ ማስረጃ በበቂ ቁጥር አባዝቶ ለተከሳሾች እንዲሰጥ ፍርድ ቤቱ ባዘዘው መሠረት ዛሬ 17 አይነት ቅጂዎችን ለተከሳሾቹ ሰጥቷል። ይሁንና በአምስተኛ ክስ ላይ የቀረበው የሲዲ ማስረጃ ስላልተባዛ መስጠት እንዳልቻለ አመልክቶ ቀሪውን እንዲያሟላ አቃፊ ህግ ተጨማሪ ጊዜ ጠይቋል። ፍርድ ቤቱ በመጨረሻም የተሰጡ ትዕዛዞችን አፈጻጸምና ሌሎችን ቀጣይ ጉዳዮች ለማየት ለሰኔ 3 ቀን 2011 ዓ ም ተለዋጭ ቀጠሮ ቆርጦ ተነስተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። ኤርትራ ሀያ ስምንተኛውን የነጻነት በዓልዋን በማክበር ላይ ትገኛለች። ፕሬዚደንቱ ኢሳያስ አፈወርቂ ባሰሙት ንግግር የዘንድሮ ክብረ በዓል መሪ ቃል ጽናት ለላቀ እድገት መሆኑን አስታውቀዋል። በዚህ አዲስ ምዕራፍ አሉ ፕሬዚደንቱ ከሀገር ግንባታ መሰረታዊ መርሃችን ሳንወጣ በርትቶ በመስራት ብሔራዊ ሀብት መፍጠርና ማሳደግ ነው ደግሞ የሀገራችን ሀብትና እድል በፍትሀዊ መንገድ እኩል ለህዝብ መዳረሱ ማረጋገጥ ነው ብለዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በላኩት የደስታ መግለጫ ለአመታት ተቋርጦ የነበረው እና በአሁኑ ወቅት በጋራ መተማመንና ፍላጎት በጥሩ ሁኔታ ግንኙነታቸው ሁለቱ ሀገሮች በመቀጠሉ ደስታ ይሰማኛል ብለው አሁንም የሁለቱንም ሀገሮች ጥቅም መሰረት በማድረግ ተጠናክሮ ይቀጥላል ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ፣ የሩሲያው ፕሬዚደንት ቭላዲሚር ፑቲንና የግብፁን አልሲሲን ጨምሮ ሮ የዓለም መሪዎች የደስታ መግለጫ ማስተላለፋቸውን የኤርትራ መንግስት ድረገጽ ሻባይት ባሰራጨው ዜና ገልጿል። ከዚሁ ዜና ሳንወጣ የኤርትራዊው ወላጅ አባቷን ሀገር የነጻነት በዓል ለማክበር አስመራ የምትገኘው አሜሪካዊቱ ተዋናይት ቲፋኒ ሀዲሽ ኤርትራዊ ዜግነት እንደተሰጣት ዜናው ጨምሮ ገልጿል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ዛሬ ከስልጣን እንደሚወርዱ አስታወቀው። ብሪታንያ ከአውሮፓ ህብረት ለመውጣት እያደረገች ያለችው ሂደት ወደ ባሰ የፖለቲካ ቀውስ ያስገባታልም የሚል ስጋት አሳድረዋል። ብሪታንያ እንደ አውሮፓን የዘመን አቆጣጠር በ2016 ዓ ም በተካሄደ ህዝበ ውሳኔ ገቢራዊ ለማድረግ በያዘችው ለሶስት አመታት ያህል ሲያደርጉት የቆየው ጥረት ፍሬ ባለማግኘቱ ነው ጠቅላይ ሚኒስትሯ ስልጣናቸውን ለመልቀቅ ውሳኔ የበቁት ብሏል። በፓርቲያቸው በተፈጠረው መከፋፈል ምክንያት ከስልጣን ለመውረድ ሜይ ሶስተኛዋ ጠቅላይ ሚኒስትር ሆነዋል። የማርጋሬት ታቸርንና የዴቪድ ካሜሮንን ፈለግ ተከተሉ ነው የተባለው ሜይ ከስልጣን ለመውረድ የወሰኑት የፓርቲያቸው አመፅና የካቢኔ አባላት በገፍ ከስልጣን የመሰናበት ፈተናዎች ለገጠሟቸውም ነው የሚል ታክሏል። እርሳቸውን የሚተኩ ተወዳዳሪዎች ከአውሮፓ ህብረት መሪዎች ጋር በሚያደርጉት የፍቺ ወይም ከአውሮፓ ህብረት የመውጣት ስምምነት ጠንካራ መስመር እንደሚከተሉ እየገለጹ መሆናቸውን የአሜሪካ ድምጿ ዘጋቢ ሄንሪ ሪጀል ጠቅሷል። አዳነች ሳየት አቀርበዋለች። ብሪታንያ እንደ አውሮፓ አቆጣጠር በ2016 ዓ ም በተካሄደው ህዝበ ውሳኔ ከአውሮፓ ህብረት ለመውጣት በመወሰኗ ያኔ ጠቅላይ ሚኒስትር የነበሩት ዴቪድ ካሜሮን ከስልጣን ከተሰናበቱ በኋላ ነበር ቴሬዛ ሜይ ስልጣን ላይ የወጡት። ቴሬዛ ሜይ ታዲያ ካሜሮን ከሶስት ዓመታት በፊት እንዳደረጉት ሁሉ የብሪታንያን ከአውሮፓ ህብረት መውጣት ለማሳካት ባለመቻላቸው መራራ ጸጸት እንደተሰማቸው ገልጸው ከስልጣን እንደሚወርዱ ዛሬ ያስታወቁት የስኬቱ እድል የጠበበ መስሎ በታየበት ጊዜም ቢሆን በጥረቱ መግፋት አስፈላጊ ነበር። አሁን ግን ጥረቱ በአዲስ ጠቅላይ ሚኒስተር ቢመራ ሀገሪቱን በበለጠ እንደሚጠቅም ግልጽ ሆኖልኛል። ጠቅላይ ሚኒስትሯ እምባ እየተናነቃቸው ስሜታቸውን ለመቆጣጠር ሲታገሉ ታይተዋል። የሕይወቴ ክብር የሆነውን ስራ በቅርቡ እለቃለሁ። ሁለተኛዋ እንስት ጠቅላይ ሚኒስትር ሆኛለሁ፣ ሆኖም የመጨረሻ አልሆንም። ይህን የማደርገውም የምወዳትን ሀገር ለማገልገል እድል በማግኘቴ ትልቅና ዘላቅ ክብር እየተሰማኝ ነው። ጠቅላይ ሚኒስትሯ የብሪታንያን ፍቺ በሚመለከት ከአውሮፓ ሕብረት መሪዎች ጋር የተደራደሩበትን ስምምነት የፓርላማ አባላት የአብዝሃ ድጋፍ ለማግኘት ሶስት ጊዜ ሞክረው አልተሳካላቸውም። ከሁለት ሳምንታት በኋላ ወግ አጥባቂው ፓርቲ ሌላ መሪ ይመርጣል። ከ24 በላይ የሚሆኑ ወግ አጥባቂ የምክር ቤቱ አባላት ይወዳደራሉ ተብሎ ይጠበቃል። ከአውሮፓ ህብረት መሪዎች ጋር በሚያደርጉት ድርድር ጠንካራ መስመር እንደሚይዙ እየተናገሩ ነው። በዩናይትድ ስቴትስ እና በሰሜን ኮሪያ መካከል ያለው የኒውክሊየር ድርድር ዋሽንግተን ትጥቅ የማስፈታት አቋሟን እስካልቀየረች እንደማይቀጥል ፒዮንግያንግ አስታወቀች። ለድርድሮቹ ወደፊት መንቀሳቀስ አለመቻል ሰሜን ኮሪያ ዩናይትድ ስቴትስን ተጠያቂ አድርጋለች የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ቀደም ሲል አድርገዋቸዋል አሁንም እያደረጓቸው ነው በሚሏቸው ጥፋቶች ምክንያት ከስልጣናቸው ተነስተው ሊጠየቁ ይገባል ወይም አይገባም በሚል ጥያቄ እየተወዛገቡ ባሉት የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ እና በፕሬዝደንቱ መካከል የተካረሩ የዘለፋ ቃላት ልውውጥ እየተሰማ ነው ፕሬዝደንቱ ተቃዋሚዎቻቸው የሆኑት ዴሞክራት እንደራሲዎች ከስልጣን አንስተው ክስ እንዲመሰርቱባቸው ይፈልጋሉ ለዚያ የሚያደርስ የተሟላ ጭብጥ ግን ገና የለንም ብለዋል አፈ ጉባኤዋ ይሁን እንጂ 435 መቀመጫዎች ባሉትና በዲሞክራቶች አብላጫ በተያዘው የተወካዮች ምክር ቤት እየተካሄዱ ያሉት ምርመራዎች ወደዚያ በርካታ ዲሞክራቶችና አንድ ሪፐብሊካን እየጠየቁ ወዳሉት እርምጃ ሊወስዱ እንደሚችሉ ሚስ ፐሎሲ ተናግረዋል። ዶናልድ ትራምፕ በሰጡት ምላሽ ንኳ ፐሎሲ ብለው ጠርተዋቸዋል። እኔ ግን ብለዋል ትረምፕ እጅግ የተረጋጋው እጅግ ምጡቅ ሰው ነኝ። በመጨረሻም ማዕከላዊ አፍሪካ ባሳለፍ ነው ማክሰኞ ከቻድ ጋር በሚያዋስናት ድንበር ላይ በምትገኝ ከተማ ለተገደሉ ከሀምሳ በላይ ዜጎቿ የሶስት ቀናት ይፋ የሀዘን ወቅት አውጃለች። በደቡባዊ ምዕራብ የሀገሪቱ ክፍለ ግዛት ጭንቅላታቸው ተቆርጦ አስከሬናቸው ለተገኘው የሰባ ሰባት አመቷ አረጋዊት መኖክሲት ህዝቡ እንደ ሀገር አብሮ እንዲያዝን ፕሬዝደንቱ ፋስቲን አርጃንጅ ቱዋዴራ ተማጽኖ አቅርበዋል። ግድያዎቹን የፈጸሙት ሶስት አር የሚባል ሚሊሻ ቡድን ታጣቂዎች ናቸው ያሉት ፕሬዚደንቱ የቡድኑ መሪዎች በድርጊቱ በቀጥታ ተጠያቂ የሆኑትን አውጥተው ይስጡ ሲሉ አሳስበዋል። የተባበሩት መንግስታት ድርጅት ሰላም አስከባሪዎች ፓዋው በምትባል ሰሜናዊት ከተማ ዙሪያ ጥበቃቸውን አጠናክረዋል። አንድ የተባበሩት መንግስታት ባለስልጣን እንዳሉት የሚሊሺያው ቡድን የዚያችን ከተማ ነዋሪዎች ስብሰባ አለ እንድትመጡ ብሎ ሲያበቃ ሲገኙለት ነው ተኩስ የከፈተባቸው። የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬዥ የማዕከላዊ አፍሪካ ሪፐብሊክ መንግስት ይህን ከጦርነት ወንጀል ሊቆጠር የሚችል ጥቃት ያደረሱትን በአፋጣኝ ለፍርድ እንዲያቀርብ አሳስበዋል። ዜናው አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና ቆንጂታ የነን። በዓለም ዜና የጀመረው መደበኛው ፕሮግራም በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ዜጎች የማኅበራዊ ፍትህ ፓርቲ ኢዜማ የሥራ አስፈጻሚ ኮሚቴ አባላቱን ይፋ አደረገ። አባላቱ የተመረጡት ከሁሉም በላይ በብቃታቸውና በችሎታቸው እንደሆነ የፓርቲው ሊቀመንበር ተናገሩ። የፓርቲው የወቅቱ ተቀዳሚ ተግባር ለአገር መረጋጋት መስራት ነው ሲሉም አንድ አዲስ የአመራር አባል ገልጠዋል። ይለናል መለስካቸው አምሃ። ከአዲስ አበባ አጠናቅረው ተከታዩ ዘገባው ከሁለት ሳምንታት በፊት የመስረታ ጉባኤውን ያካሄደው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ከቀትር በኋላ በጊዮን ሆቴል በጠራው ጋዜጣዊ ጉባኤ የፓርቲውን የሥራ አስፈጻሚ ኮሚቴ አባላት ይፋ አደረገ። የፓርቲው ሊቀመንበር አቶ የሺዋስ አሰፋ ተሿሚዎቹን ባስተዋወቁበት ንግግራቸው ዛሬ የተሾሙት ለእድሜ ዘላለማቸው በሹመት ስፍራው የሚቆዩ አይደሉም ብለዋል። እዚህ ያለነው ሁሉ ምንጊዜም ከእኛ የተሻለ ሥራና ጊዜ ለኢትዮጵያ ሕዝብና ለፓርቲው ለሚሰጡ ሁሉ ቦታውን ለማስረከብ ዝግጁ ነን ብለዋል። አክለውም ይህ የሹመት ሥራ ጥሩ የሠራበት የሚመሰግንበት፣ ያጠፋ የሚጠየቅበት እንደሆነም ገልጸዋል። የፓርቲው ጉባኤ የሰየማቸው ኃላፊዎች ለዚህ ብቁ ናቸው ያሏቸውን የሥራ አስፈጻሚ ኮሚቴ አባላት በምን ሚዛን እንደመረጧቸው ገልጸዋል። አቶ የሸዋስ አሰፋ የመጀመሪያው እና ዋናው ብቃት ነው። ይህን ፓርቲ ሊያሻግሩ ይችላሉ። የአንድ ፓርቲ ወይም የአንድ የትግል መስመር ብቻ አይደለም። በርካታ መስዋዕትነት የተከፈለበት ብዙ ሰዎች በረሃ የቀሩበት፣ ብዙ ሰዎች በእስር ቤት የተሰቃዩበት ይህንን ዓላማ ወደፊት ሊያሻግሩ ይችላሉ ብለን ካመነባቸው ሰዎች ውስጥ በብቃት የተሻሉ ናቸው የምንላቸውን በትምህርት ዝግጅት በትግል ልምድ ወይም በፖለቲካ ተሞክሮ ለመመልመል ሞክረናል። ሌላው በቂ ጊዜ ያለው መሆን አለበት። የፓርቲው የስራ አስፈጻሚ ኮሚቴ አባላት ባለፉት አስርተ ዓመታት በሀገሪቱ ፖለቲካ ስማቸው የተጠራ እንደ ፕሮፌሰር ብርሃኑ ነጋ፣ አቶ ዳንኤል ሽበሺ፣ ዶክተር ከበደ ጫኔ፣ አቶ አንዳለም አራጌ፣ አቶ ግርማ ሰይፉና ከመሳሰሉት ሌላ ከዚህ በፊት ስማቸው የማይታወቁ ወጣቶችም ተካተዋል። ከእነዚህ መካከል በፓርቲው የወጣቶች ጉዳይ ተጠሪ ሆና የተመረጠችው ጽዮን እንግዳዬ መኮንን ትገኝበታለች። ቪኦኤ አናግሯት ነበረ። በፖለቲካ ላይ ተሳትፎ አልነበረኝም። ኢዜማ የመጀመሪያ ነው። እንዴት ወደዚህ እንደዚህ ገባሽ? ፖለቲካ ላይ እንግዲህ ትንሽ የተወሰነ ኢንተረስት ነበረኝ ከሆነ ጊዜ በፊት የአካባቢውን ሁኔታ የሀገራችንን ሁኔታ አከታተላለውኝ በመሀል ኢዜማ በሚቋቋምበት ጊዜ የኢዜማ አመራር የሆኑ ሰዎች አገኙኝና የእኔን ኢንተረስት የሚያውቁ ወደ ፓርቲው እንድመጣ አደረጉኝ። የትምህርት ዘርፍ ምንድን ነው? የህግ ተማሪ ነኝ፣ ዘንድሮ እመረቃለሁ ከአዲስ አበባ ዩኒቨርሲቲ። በቅርቡ ወደ ፖለቲካው ዓለም ከገቡት መካከል ፓርቲው የሾማቸው ወጣቶችም አሉ። ቀደም ሲል ዞን ዘጠኝ ተብሎ በሚታወቀው የጦማርያን ቡድን አባል የነበረው ወጣት የፖለቲካ ሰው አቶ ናትናኤል ፈለቀ በኢዜማ የሕዝብ ግንኙነት ቋሚ ኮሚቴ ሰብሳቢ ሆኖ ተሾሟል። እንደ ሕዝብ ግንኙነት ኃላፊ ምን ለመስራት እንዳሰበ ጠይቄው ነበረ። አገሩን የማረጋጋት ሚና እንጫወታለን። ለውጡን ተቃውማዊ ወደ ማድረግ እንወስዳለን። ከዛ በሶስተኛ ደረጃ ደግሞ ምርጫ ተወዳድረን እኛ የምንፈልገው እኛ ያዘጋጀነው ፖሊሲ የመንግስት ፖሊሲ ሆኖ እንዲተገበር እንፈልጋለን። በዛው ቅደም ተከተል የምንሰራው የህዝብ ግንኙነት ስራ በመጀመሪያ ደረጃ ሀገርን ለማረጋጋት የኛ የፓርቲ ሰዎች የኛ የፓርቲ አባላት እና ደጋፊዎቻችንና በአጠቃላይ ህዝቡን አገር ማረጋጋትን ምን ማለት ነው? ለምንድ ነው የሚጠቅመን? እንዴት ነው ወደዛ መሄድ የምንችለው? የሚለውን የማስተማር የማሳወቅ ስራ የመጀመሪያ ፕራዮሪቲያችን ይሆናል ማለት ነው። ከዛ ተከትሎ ይሄ ተቋማዊ ሲሆን እዛ ውስጥም በህዝብ ግንኙነት የእኛን ፓርቲ አቋም ለህዝቡ የማድረስ ስራ የምንሰራ ይሆናል። በኋላ ላይም ደግሞ ምርጫም ደርሶ ስንወዳደር ህዝቡ የእኛ አማራጭ ምን ያህል ከሌሎቹ የተለየ ነውና ለምንድን ነው መምረጥ ያለበት የሚለውን የማሳወቅ ስራ የምንሰራ ይሆናል ማለት ነው። ያንን ለማድረግ እንግዲህ ዛሬ ነው ሹመት የተሰጠን። መጀመሪያ የምንሰራው ሰራው የእቅድ የማውጣት ነው። የአጭር ጊዜና የረጅም ጊዜ እቅድ ከፍለን እናውጣለን። በዛ እቅድ መሰረት ስራ አስፈጻሚ ተወያይቶ ሲያጸድቅልን፣ አሁን በገለጽኩት ቅደም ተከተል መሰረት ወደ ስራ ምንገባ ይሆናል ማለት ነው። ኢዜማ የስራ አስፈጻሚ አባላቱን ሹመት ካስተዋወቀ በኋላ ተሿሚዎቹ ቃለ መሃላ ፈጽመዋል። በዚህ የማስተዋወቅ መርሃ ግብር ከጋዜጠኞች ሌላ የተጠሩ እንግዶችም ነበሩ። ኢዜማ በሀገሪቱ ካሉ 547 የምርጫ ወረዳዎች መካከል በ312ቱ መዋቅሩን እንደዘረጋ ማስታወቁ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለምሽቱ አብይ ርዕስ ዘገባው እናመሰግናለን። በቀጣዩ ዘገባ በአዳማ እየተካሄደ ያለውን የአፋርና የኦሮሚያ ክልሎች ጉባኤ እንመለከታለን። ኢትዮጵያ የሁላችንም እንድትሆን በመተሳሰብና በመቀራረብ መታገል አለብን ሲሉ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ አሳሰቡ። የአፋር ክልል ርዕሰ መስተዳድር አቶ አወል አርባ በበኩላቸው ዛሬ እዚህ የተገኘ ነው ትናንት ከአባቶቻችን የተረከብነውን አንድነት ለቀጣዩ ትውልድ ለማስተላለፍ ነው ብለዋል። የኦሮሞና አፋር ሕዝብ የወንድማማችነትና የአንድነት ጉባኤ በአዳማ አባገዳ የመሰብሰቢያ አዳራሽ ነው እየተካሄደ ያለው። ሙክታር ጀማል ዝርዝሩን ይዟል። ዛሬ በአዳማ አባገዳ መሰብሰቢያ አዳራሽ የተካሄደው የኦሮሞና አፋር የሕዝቦች የወንድማማችነትና የአንድነት ኮንፈረንስ የሁለቱንም ማኅበረሰብ ዝምድናና ግንኙነት የሚያጎለብት ነው ተብሏል። የመድረኩ ተሳታፊዎች የሁለቱ ማኅበረሰብ ግንኙነት የጠበቀ መሆኑንም ነው ያነሱት። አፋርና ኦሮሞ ታሪካዊ ቁርኝነታችን አሁን ሳይሆን የቆየ ከአባቶቻችን ጀምሮ ያለ ነው። እኛ አብዛኛው ድንበር ከኦሮሚያ እንጂ ከሌላ ብሔር ጋር ድንበር የሌለን ህዝቦች ነን። ከኦሮሚያ አብዛኛው አብዛኛው ድንበር የምንካለለው ከኦሮሚያ ጋር ነው ከሌሎች ክልሎች ጋር እንኳን ትንሽ ነው ድንበራችን። ለዛ ማሳያ የሚሆነው ዛሬ የእኛ የአፋር ግመሎች ገላንና ብሾፍቱ ነው ያሉት። ይህንን ታሪክ ነው እኛ የምንፈልገው እንዲኖረን ማለት ነው። በሬሶርስ ላይ ግጭት ሁልጊዜ የብሔረሰብ ግጭት አይደለም። እኔ ጭንቅላቴ ውስጥ አሁን አንድ ሶስት አራት ፍንክት አለ። አፋር አይደለም የፈነከተኝ፣ ወይ ሶማሊያ አይደለም የፈነከተኝ፣ እዛው አካባቢ ያለ ኦሮሞ ነው የፈነከተኝ። ስለዚህ እንደዚህ አይነት ብሪሶስ ላይ የሚደረጉ ግጭቶችን አንድ አፋርና አንድ ኦሮሞ ዩኒቨርሲቲ ውስጥ ቢጣላ ሁለት ሰዎች ተጣሉ ነው ለእኔ፣ ሌላ አይደለም። ምክንያቱም ኦሮሞም ከኦሮሞው ጋር ይጣላል፣ አማራም ከአማራ ጋር ይጣላል። ይሄ የታወቀ ነገር ነው። ሁላችሁም በየአካባቢያችሁ ታውቃላችሁ። አፋርና ኦሮሞ በአንድ ደም የተሳሰረ ህዝብ፣ በአዋሹ ወንዝ የተጋመደ፣ ወደፊትም ግንኙነታቸው ተጠናክሮ የሚቀጥሉ ናቸው ያሉት የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ ግጭቶችን በማስወገድ ሁሉም እንደ ፈቃዱ በነጻነት በፈለገበት ተንቀሳቅሶ ሰርቶ እንዲለወጥ በጋራ እንሰራለን ብለዋል። አቶ ሽመልስ በማከልም የኦሮሚያ ክልል መንግስት ችግሮችን በመፍታት ለዘላቂ የጋራ ተጠቃሚነት ሌት ተቀን ይሰራል ብለዋል። ሱማሌ፣ ኦሮሞ፣ አፋር ኃላፊነታቸውን ካልተወጡ ምስራቅ አፍሪካ ውስጥ ያለው ችግር በቅጡ ሊስተካከል አይችልም። አፋር ኤርትራ ውስጥ አለ፣ አፋር ጅቡቲ ውስጥ አለ፣ ሶማሌ ጅቡቲ ውስጥ አለ፣ ሶማሌ ውስጥ አለ፣ ኬንያ ውስጥ አለ፣ ኦሮሞ ኬንያ ውስጥ አለ፣ በሌሎቹም አጎራባች ሀገሮች ውስጥ አለ። ስለዚህ ይሄ ትስስር ከዚህ አልፎ በጎረቤት ሀገሮች ያሉትን ሕዝቦች ይበልጥ የሚያስተሳስር አፍሪካን፣ ምስራቅ አፍሪካን በልማት እናስተሳስር ወደ አንድነት መድረክ እንውሰድ የምንለውን ራዕይ ይበልጡንም የሚያሳካ ትርጉሙም ከኢትዮጵያ በላይ ወደ ምስራቅ አፍሪካ የሚሸጋገር ተግባር ነው። የአንድነት መንፈስ እንደ ሀገርም ወቅቱ የሚጠይቀው ነው ያሉት የአፋር ክልል ርዕሰ መስተዳደር አቶ አወል አርባ አንድነትን በማጠናከር ስለ አፋርና ኦሮሞ ብቻ ሳይሆን በሁሉም የኢትዮጵያ አካባቢዎች ሰላም እንዲሰፍን በጋራ መስራት ያስፈልጋል ብለዋል። አቶ አወል አክለውም ትናንት ከአባቶቻችን የተረከብነው አንድነት ለቀጣይ ትውልድ እንዴት ማስተላለፍ እንዳለብን ማሰብ ይኖርብናል ሲሉ አሳስበዋል። ብዙ ነገሮች አሉ አንድ የሚያረጉን፣ በዋናነት እዚህ የመጣነው ነው። እንደ አፋር ተጣልተን ልንታረቅ ተጋጭተን ደግሞ በውይይት ለመፍታት አይደለም። ትናንት ከአባቶቻችን የተረከብነው አንድነት መተሳሰብ፣ መተጋገዝ፣ ሰላምም ለቀጣዩ ትውልድ እንዴት እናስተላልፍ የምለው ለምክክር ነው። ይመጣል በሊማትም ለመደጋገፍ ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። ሙክታር ጀማልን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ መቅሌ ያሻግረናል። የትግራይ ህዝብና ህወሓት በኤርትራ ህዝብ ነጻነት የማይቀር ወይም የማይቀየር አቋም ነው ያላቸው ይላል ከትግራይ የደረሰን ዘገባ። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ናቸው ይህን ያሉት ሀያ ስምንተኛው አመት የግንቦት ሀያ ድል ሲዘከር ኢትዮጵያ ከገባችበት ችግር ለመውጣት ጥረት የሚያስፈልግበት ጊዜ ነው ብለዋል ምክትል ርዕሰ መስተዳድሩ። ግንቦት ሀያን ምክንያት በማድረግ በክልሉ የዜና ምንጮች በኩል መልእክት አስተላልፈዋል ሲል ሙሉጌታ አጽብሃ ተከታዩን አድርሶናል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል 28ኛው ዓመት የመንግስት ለውጥ የተደረገበት ግንቦት ሀያ ምክንያት በማድረግ በክልሉ መገናኛ ብዙሃን ባስተላለፉት መልእክት ግንቦት ሀያ ሲዘከር የነበረ ስርዓት ፈርሶ አዲስ በመገንባቱ ብቻ አይደለም። በአሁኑ ጊዜ ስርዓታችን አደጋ ላይ ወድቋል፣ ህዝባችንም እየተንገላታ ነው ብለዋል። ግንቦት ዕስራ ንዝክሮ ስለዝ በዓል ጥራሕ አይኮነን ደርግ ፈሪሱ ሓዱሽ ስርዓት መጺኡ ጥራሕ አይኮነን ግንቦት ሃያ ስንዘክር በዓል ብቻ አይደለም ደርግ ወድቆ አዲስ ስርዓት መተከሉን ብቻ አይደለም አሁን አዲስ ፈተና አለ ስርዓታችን አደጋ ላይ የወደቀበት ህዝባችንም የተዋረዱበት ትልቅ የነበራቸውን ተስፋ የተዳከመበት የጨለመበት ሁኔታ ተገንዝበን ከዚህ እንዴት መውጣት እንዳለብን እንደ ትግራይና እንዲሁም እንደ ሀገር የምናስብበት ያጋጠመው ችግር ወደ እድል የምንቀይርበት ሁኔታ ገብተን እንዳለን የምንገነዘብበትና የምንታገልለት መሆን አለበት በአዲስ መንፈስ ወደ ጥፋት ሳይሆን ወደ ተሻለ ጉዞ እንድንሄድ የምናስብበት ጊዜ ነው ያለነው ብለዋል። በአሁኑ ጊዜም ህገ መንግስቱን በመጣስ የብሔር ብሔረሰቦች መብት የሚጻረርና ሀገሪቱን አደጋ ላይ የሚጥል የትምክህት ኃይል ያሉት በኢትዮጵያ እየታየ ነው ብለዋል። ይህ ኃይል በትግራይ ህዝብ ከአሁን በፊት የተሸነፈ በመሆኑ አሁን ያለውን ስርዓት ለመለወጥ ደግሞ የትግራይ ህዝብ ጸር ሆኖ መቆም ነው የተያያዘው ብለዋል። የትግራይ ህዝብ ብዙ ፈተናዎች ያለፈ በመሆኑ አሁን ያጋጠመውን ፈተና በድል ይወጣዋል ብለዋል። ሌላ በንግግራቸው ትኩረት ያደረጉበት ጉዳይ በሚመጣው አመት ስለሚካሄደው ምርጫ ነው። ምርጫው ለማራዘም የመፈለግ አዝማሚያ አለ ያሉት ዶክተር ደብረ ጽዮን ይህ ተቀባይነት የሌለውና ይህ ህገ መንግስታዊ ነው ብለዋል። ምርጫው ዘጸለ ዓመት ግንቦት ምርጫው በሚቀጥለው አመት ግንቦት ወር ነው መካሄድ ያለበት። አንድ አመት አለን ወደ ምርጫው ለመግባት በአሁኑ ጊዜ ግን ምርጫው እንዲራዘም የመፈለግ ምልክቶች አሉ። ስለዚህ ይህንን ከስርዓት መቀየር አያይዘን ነው የምናየው። ጊዜው የማራዘም ጉዳይ አይደለም፣ ስርዓት የማፍረስ ነው። የምርጫውን ጊዜ መግፋት ሕገ መንግስቱ መግፋት ማለት ነው። ሌላ ትርጉም የለውም ነው ያሉት። ሀያ ስምንተኛው ዓመት የኤርትራ ነጻነት፣ ምክንያት በማድረግ የእንኳን አደረሳችሁ መልእክት ያስተላለፉት ዶክተር ደብረጽዮን የትግራይ ህዝብና ድርጅታቸው ህወሀት የኤርትራ ህዝብ ነጻነት የሚደግፍ እንዲሁም ለነጻነት በተደረገው ትግል ከኤርትራ ህዝብ ጎን ተሰልፎ የታገለ ነው ሲሉ ተናግሯል። ናይ ህዝብ ኤርትራ ነጻነት ያው በቃል የኤርትራ ህዝብ ነጻነት በትግል የመጣ ነው። አጠቃላይ አቋማችንም መታገሉን ትክክል ነው፣ ነጻነት ማግኘቱም የሚገባው ነው የሚል አቋም ነው ያለን። ስለዚህ የምንደግፈው ነው። የኤርትራ ነጻነት አንድ ላይ አብረው የኖሩ ህዝቦች ቢሆንም የነጻነት ጉዳይ ደግሞ የራሱ ታሪክና መንገድ ያለው ነው። ለዚህም ክብር አለን። ለትግሉ ክብር ብቻ አይደለም፣ እንደ ትግራይ አብሮ ታግሏል። ነጻነት እንዲመጣም ዋናው የኤርትራ ህዝብ ትግል ቢሆንም ድርሻ አለው። ድጋፋችንም በመስዋዕትነት ገልጸናል። እኛ ባዳረግነው ትግልም እነሱ የራሳቸውን አስተዋጽኦ አድርገዋል። ስለዚህ በትግል በደም የተሳሰረ ታሪክ ነው ያለን ብለዋል። ከነጻነት በኋላም በሁለቱም አገራት መካከል ችግር ቢፈጠርም አሁንም ለኤርትራ ነጻነት ያለን አቋም አይቀየርም ብለዋል። ምክትል ርዕሰ መስተዳድሩም ጸገም መሀል ላይ እንደሚታወቀው ችግር አጋጥሟል። በነጻነት ጉዳይ የሚያስቀየር ነገር ግን በጭራሽ የለንም። ተጣልተን ስለነበረ ችግር ስለተፈጠረም የነጻነት ጉዳይ ዳግም የምናይበት ወይም ደግሞ የምንወያይበት አይደለም፣ የምናምንበት ነው። ችግር በተፈጠረም ጊዜ የምንቀይረው አቋም የለንም። እንደ ሀገር ይሁን ህዝብ ክብር አለን። በያለንበት ሁነን ተጋግዘን የምንለማበት ብቻ ነው የምንፈልገው። እኛ የእነሱ መልካም ነገር የምንመኝ ልማ ለመልማትና ለውጥም የምንሻንን አብረን መልማትና መለወጥ እንደምንፈልግም በዚህ ሰዓት መግለጽ እንፈልጋለን። መልካም የነፃነት ቀን እንዲሆንላቸውም እንመኛለን ብለዋል። በመጨረሻም በኢትዮጵያና ኤርትራ የተጀመረውን ሰላም ተጠናክሮ እንዲቀጥል ትኩረት ሰጥተን እንሰራለን ብለዋል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀሌ። በቀይ ሽብር ዘመቻ ወቅት ፈጽመዋል በተባሉት ወንጀል ተከሰው በሚኖሩባት የዩናይትድ ስቴትስዋ የቨርጂኒያ ክፍለ ግዛት አሌክዛንድሪያ ከተማ በሚገኝ አንድ ፍርድ ቤት የፍርድ ሂደታቸውን ሲከታተሉ የነበሩት አቶ መርጋ ንጉሴ በተከሰሱበት ወንጀል በትናንትናው እለት ጥፋተኛ ሆነው ተገኝተዋል። የችሎቱን የፍርድ ውሳኔ ተከትሎም አሉላ ከበደ የበደሉ ሰለባ መሆናቸውን ገልጠው ለፍርድ ቤቱ የምስክርነት ቃላቸውን ከሰጡ ግለሰቦች አንዱን በስልክ አነጋግሯል። የዋሽንግተን አጎራባች አሌክዛንድሪያ ነዋሪ አቶ መርጊያ ንጉሴ ሀብተየስ በሺ ዘጠኝ መቶ ሰባዎቹ በኢትዮጵያ በተካሄደው የቀይ ሽብር ዘመቻ ወቅት ወጣቶች ላይ ስቃይ አድርሰዋል፣ በደል እንግልት ፈጽመዋል በሚል ተከሰው በትላንትና እለት በአሌክዛንድሪያ ከተማ በሚገኝ ፍርድ ቤት ውሎ በቀረቡባቸው ወንጀሎች ተጠያቂ ናቸው ተብለዋል። የፍርዱን ሂደት በቅርበት ከተከታተሉ ወዲሁም በዚያ ዘመን ደረሱ ከሚባሉ በደሎች ደርሰውብኛል በምስክርነት ከቀረቡ ግለሰቦች አንዱ እንደመሆኖ ሂደቱን ተከታትለዋልና ምን አይነት ውሳኔ ላይ ተደረሰ፣ በትላንትና እለት የፍርድ ቤቱ ውሎ? እሺ አመሰግናለሁ አቶ አሉላ። እንደሚታወቀው ከሁለት ወር በፊት እንደዚሁ ቀርቦ፣ አቶ መርጊያ ንጉሴ ፍርድ ቤት ቀርቦ ምንም ምስክር አልፈልግም ምክንያቱም በወቅቱ ተሳስቼ በልጅነት ያደረግኩት ነገር ነው ብለው ነበረ አሁን የመጨረሻ ፍርዱን ለማሰማት ነበረ ትናንትና የቀረበውና እና በዙ ሰለባ ከነበርን ወደ አንድ ሁለት ሶስት ሰዎች ቀርበን ነበር። መጨረሻ ላይም ያው ዳኛው ከተመለከቱ በኋላ አንደኛ በኢሚግሬሽን ጉዳይ የሀሰት ምስክርነት በመስጠት ምንም ውስጥ አልተሳተፍኩም በማለት ነው እንግዲህ ነክሱን ያቀረቡበት። ይሄንን ለአድማጮች ግልጽ እናድርገው። አንድ ሰው በዩናይት ስቴትስ ጥገኝነት በሚጠይቅበት የዜግነት ጥያቄን በሚያቀርብበት የሕግ ሂደት በት ወቅት የሚጠየቁ ጥያቄዎች አሉ። ከነኚህ አንዱ በተወለዱበት ሀገርም ይሁን ሌሎች ላይ በደል አድርሰዋለሁ የሚል ጥያቄ አለ። በቀጥታና ፊትለፊት ያደረሰ ሰው ከሆነ አድርሻለሁ ብሎ እንዲያምን ይጠበቃል። እርሳቸው ግን ዋሽተዋል በሚል ነው በዚህ ክስ ተመሰረተባቸው። አዎ ትክክል። ምክንያቱም ማናችንም ብንሆን ከሌላም ስደት ሀገር ስንመጣ የምንሰጠው ቃል አለ። እዚህም ከመጣን የሀገሪቷን የመኖሪያን ፈቃድም ይሁን የዜግነት ወረቀት ለመውሰድ በሚደረገው ቃለ ምልልስ ላይ እንዳልከው ነው። በዚህ በዚህ ተሳትፋለ ወይ በሰብአዊ መብት ጥሰት ጠረጠራለ በሚባልበት ሰዓት እኔ ምንም ውስጥ ተሳታፊ አልነበርኩም ስለ አለ መጨረሻ ላይም ጥቆማ ሲደርሳቸው ነው እንግዲህ ያንን አጣርተው ለህግ ፊት ያቀረቡት ከአመት በፊት ማለት ነው። መልካም ከዚህ ቀደም የእምነት ክህደት ቃላቸውን ሲሰጡ አምነው ቀረቡ። የቨርጂኒያ ክፍለ ግዛት ምስራቃዊ ቀጠና አቃቤ ህግ ያቀረቡትን ክስ የእምነት ክህደት ቃል በሰጡበት ወቅት ቀደም ብለው እንደገለጹልን ፈጽም ያለው አሉው እና የፍርድ ሂደቱ በትናንትናው ዕለት ለውሳኔ በቃ ምን ተወሰነ? ያው የተወሰነው እንግዲህ ከምስክርነቱ በኋላ ዳኛ ተመልክቶ የራሱን ቃል ሰጠ። በዛ ሰዓትም ተጠያቂው ማለት ነው አቶ መርጊያ ንጉሴም ተነስቶ ቤተሰቦችንም ዳኛውንም ይቅርታ ጠይቃለሁ ሲል ዳኛው እኛን አይደለም ሰለባዎችን ይቅርታ መጠየቅ በሚል መልስ በመስጠት ለሚቀጥሉት ሰላሳ ሁለት ወራት በዚሁ በእስር ቤት እንዲያሳልፉና ከዛ በኋላም ወደ ሀገራቸው እንዲመለሱ የሚል ውሳኔ ነው። ውሳኔውን ደግሞ ኢሚግሬሽን ነው የሚቀጥለው የሚወሰነው ክርስት ዓመት በኋላ መልካም አቶ ዮሐንስ እንግዲህ በደሉ ከደረሰባቸው ግለሰቦች ውስጥ አንዱ ነዎት። እርሶ ቀደም ብለው እንደ ገለጹልን አቶ መርጊያ ንጉሴ ኃላፊነት እንዲወስዱ እንዲጠየቁ የምስክርነት ቃል ሰጥተው ገና ከመነሻው በወጣትነት ዘመን በአቶ መርጊያ ቀደም ብሎ በጠቀሱት እስር ቤት ውስጥ በደል ደርሶብኛል ብለው ቀርበው ምስክርነት ከሰጡ የፍርድ ሂደቱ እንዲታይ ከፈለጉት ሰዎች ውስጥ አንዱ ነዎት። የመጨረሻው ብይን ወይም የፍርድ ቤቱ ውሳኔ ምን አይነት ስሜት አሳደረበው በአጠቃላይ? የሆነ ጥሩ ነበረ። ምክንያቱም በዛ ሰዓት የዛሬ አርባ አንድ አመት በነበረው ሁኔታ ወታደራዊ መንግስትና ህዝባዊ መንግስት በሚል ልዩነት ተነስቶ ነው የነበረው። እሱም ባመነበት ገረፈ፣ እኛም በጣም ባመንበት ተገረፍን። ዛሬ እንደሚባለው በቃላት በሸና በቸጸብ አልነበረ፣ መሰረታዊያን የፖለቲካ ልዩነት ነው። የሚያሳዝነው ነገር ምንድን ነው? ከዛ ትምህርት ልንወስድ አንችልም። ልክ ቅርስና ውርስ ይመስል አምባገነንነት እየተንከባለለ ዛሬ መድረሱ አሳዝኖኛል። በወቅቱም ደግሞ ልዩነቶች በውይይት ተፈቶ ቢሆን ጥሩ ነበረ ግን ከዛ በተረፈ እኔ በህይወት ተርፌ ይሄን ቃል ሰጥቻለሁ። ይሄንንም እንተርፊው እያደረኩኝ ነው። በጣም የሚያሳዝነው ግን በርካታ እኔን እኩያ የነበሩ ወላድ ወጣቶች ሴት ወንዶቹ ሀይማኖት፣ ዘር ሳይለያቸው በአንድ ተሰልፈው ከዛው ጊቢ ውስጥ እየተጎተቱ እስከ ዛሬ ድረስ አልተመለሱም። ወላጆቻቸውን በጉጉት እየጠበቁ ነው። አርባ አንድ አመት ግን ልጆቹ የሉም፣ እኛ አለን። የሚያሳዝነው ምንድን ነው? ከዛ ትምህርት አለመውስዳችን ነው። አሁንም ቢሆን የሚያስደስትም አይደለም የሚያሳዝንም አይደለም ለሚቀጥሉት ለትናንቱ ብቻ ሳሁን ለዛሬውም፣ ለነገም እንደዚህ አይነት ግፍ በወገን ላይ በህዝብ ላይ መፈጸም ትምህርት ሊሆነው ይገባል። በትምህርት ሰጭነቱ በጣም ደስተኛ ነኝ። ይሄ ነው መልካም ትምህርት ሰጭነቱን ብለዋል። ሲንከባለል የቆየው ሌሎችን የመበደል ሂደት ዛሬም አለመጥፋቱ እንደሚያሳዝነው ገልጠዋል አቶ ዮሀንስ ታከለ። የአቶ መርጊያ ንጉሴ ሀብተየስን የፍርድ ሂደት ተከትሎ ለሰጡን አስተያየት ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። ከተፈቀደልኝ ምስጋናው በእኔ ብቻ ሳይሆን በሺዎች ለዛ ሰለባ ለሆኑ በህይወት ለሌሉ እንዲሁም ደግሞ አርባ አንድ አመት ልጆቻቸው መዳረሻቸው ናቸው በጉጉት እየጠበቁ ህይወታቸው አለፍም፣ አሁንም እየጠበቁ ላሉ በእነሱ ስም ሁሉ በጣም አመሰግናለሁ። ግፍ ይብቃ እላለሁ። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 30 3 ሆኗል። የሰዓቱን ርዕሰ ዜና በአጫጭሩ ከቆንጅ ታየ ዐቃቤ ሕግ በከባድ የሙስና ወንጀል ለከሰሳቸው ለብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊና ሌሎች ሶስት ሰዎች ፌዴራል ፖሊስ መጥሪያ እንዲያደርስ ፍርድ ቤት በድጋሚ ትእዛዝ ሰጥቷል። ፍርድ ቤቱ በዚህ መዝገብ ሌሎችንም ትእዛዞች አስተላልፎ ተለዋጭ ቀጠሮ ሰጥቷል። ኤርትራ 28ኛውን የነጻነት በዓሏን በማክበር ላይ ነች። ፕሬዚደንቱ ኢሳያስ አፈወርቂ የዘንድሮ ክብረ በዓል መሪ ቃል ጽናት ለላቀ እድገት መሆኑን ገልጸዋል። የብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ ዛሬ ከስልጣን እንደሚወርዱ አስታወቁ። ሀገሪቱ ከአውሮፓ ህብረት ለመውጣት በምታደርገው ጥረት በባሰ የፖለቲካ ቀውስ ውስጥ ያስገባታል ተብሏል። ብሪታንያ በ2016 እንደ አውሮፓውያን በተካሄደው ህዝብ ውሳኔ መሰረት ገቢራዊ ለማድረግ ለሶስት ዓመታት ያህል ሲያደርጉት የቆየው ጥረት ፍሬ ባለማግኘቱ ለጠቅላይ ሚኒስትሯ ለጠቅላይ ሚኒስትሯ ውድቀት ምክንያት ሆኗል ነው የተባለው። በዩናይትድ ስቴትስና በሰሜን ኮሪያ መካከል ያለው የኒውክሌር ድርድር ዋሽንግተን ትጥቅ የማስፈታት አቋሟን የማትቀይር ከሆነ አይቀጥልም ስትል ፒዮንግያንግ አስታወቀች። ለድርድሮቹ ወደፊት መንቀሳቀስ አለመቻል ሰሜን ኮሪያ ዩናይትድ ስቴትስን ነው ተጠያቂ የምታደርገው። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን። ወደ ሁለተኛው አጋማሽ ገብተናል። አድማጮች የቀዳሚው ዘገባ የምዕራብ ወለጋ ዞን የጸጥታ ና ደህንነት ጽህፈት ቤት ከሁለት ወራት በፊት በነጂ ወረዳ በማዕድም ፍለጋ ስራ ላይ የተሰማሩ አምስት ሰዎችን ገድለዋል በሚል ወንጀል የተጠረጠሩ ሁለት ግለሰቦችን ቁጥጥር ስር መዋሉን ያስታወቀበትን ይመለከታል። ተጠርጣሪዎቹ መንግስት ኦነግ ሸኔ የሚላቸውን ታጣቂ ቡድን አባላት እንደሆኑ የጽህፈት ቤቱ ኃላፊ ተናግረዋል። የቀለም ወለጋ ኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ የህዝብ ግንኙነት ኃላፊ ኦሮሞ ነጻነት ግንባር ሽኔ የታጠቁ ኃይሎች የመንግሥት ሰዎችን ይገድላሉ፣ ያሰቃያሉ ሲሉም ከሰዋል። የኦሮሞ ነጻነት ግንባር ተዋጊዎች የምዕራብ ዞን ጦር መሪ መሮ በሚባል ቅጽል ስሙ የሚታወቀው ኩምሳ ድሪማ ግድያውን አልፈጸምንም ሲሉ አስተባብለዋል። ናኮር መልካ ተጨማሪ ይዟል። የምዕራብ ወለጋ ጸጥታና ደህንነት ጽህፈት ቤት ኃላፊ አቶ አብዩ ምህረቱ በዞናቸው የሚንቀሳቀስ ታጣቂ ቡድን ኦነግ ሸኔ አደረሰ ያሉትን ጉዳት እንዲያብራራሉ። ይሄ ሰላም እፈልጋለሁ ብሎ የተመለሰ አለ። እነዛን የሚወክል አይደለም። የተወለዱበትን አካባቢ ሰው እየቆራረጡ በጣም ሰብዓዊ ባልሆነ መንካ በተሞላ እንዲደግፏቸው ከሚያደርጉት ዘዴ ነው። በምዕራብ ወለጋ ዞን ተጨባጭ ነገር አለ አለ ሳሌ ሁለት የግለሰብ አሱዚዎች ተቃጥለዋል። በዚሁ ባለፈው ሳምንት ማለት በመነስቡ አንድ በአይራ አካባቢ ደግሞ አንድ አቃጥለዋል። ለምንድን ነው ያቃጠሉት? የመንግስት ደጋፊ ናቸው። ከምን አንድ የግለሰብ ንብረቱን ያቃጠሉት ንብረቱን ግለሰብ ግለሰብም አቃጥለዋል። እንዲሁም ደግሞ ግለሰቦችን በመክረፍ በማስገደድ ምግብ ሌሎች ማቴሪያሎችን እንዲያቀርቡ በማድረግ ላይ ነው። በዚህ በተቃራኒው መከላከያ ሰራዊቱ ሰው ገደለ፣ ንብረት አቃጠለ፣ ቤት አቃጠለ የሚባለው ግን በጣም ከእውነት ራቀ ውሸት መሆኑን ሊሰመርበት ይገባል። ምክንያቱም ምናልባት በተሳሳተ መረጃ በስህተት የተፈጸመበት አጋጣሚ አለ የተወሰደ እርምት ሳለ ከህዝብ አብራክ የወጣ ሰራዊት ነው። ህዝብን አይገልም፣ ቤቱንም አያቃጥልም፣ ንብረትንም አያቃጥልም። ከሁለት ወራት በፊት በነጆ ሁነ አቀየው ቀበሌ የማድን ጥናት በማካሄድ ላይ የነበሩ ሶስት የኢትዮጵያና ሁለት የውጭ አገር ዜጎችን በአሰቃቂ ሁኔታ በመግደል የተጠረጠሩ ግለሰቦችን መያዛቸውን ለቪኦኤ ተናግረዋል። ፋብሪካ ለማቋቋም ኢንቨስት ለማድረግ የመጣውን አካል ገለው ከገደሉ በኋላ ከነ ተሽከርካሪያቸው አቃጥሏል። እነሱ መሆናቸው ተደርሶበት ተደርሶበታል። ተጨባጭ አለ አለ እዛው የኦነግ ታጣቂዎች መሆናቸውን በተጨባጭ ተይዘዋል። ምን አይነት ውሳኔ የተሰጠባቸው ገና ናቸው ሁኔታቸው። እነሱ ብቻ አይደሉም ሌሎችም ያመለጡ ስላሉ አብሮ በድርጊቱ የተካፈሉ ሰዎችን አድነው በመያዝ ለቀጣይ ለፍርድ የሚቀርቡ ይሆናል። የቄሌ ሞለጋ ኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ የህዝብ ግንኙነት ኃላፊ አቶ ሐምዛ አብዱልቃደር ኦነግ ሸኔ ብለው የሚጠሩት የኦሮሞ ነፃነት ሰራዊት አባላት ደሚዶሎን ጨምሮ በሌሎች የዞኑ ወረዳዎች ፈጽመዋል የሚሉትን ድርጊት አብራርተዋል። እነዚህ ሸማቂዎች በዞኑ ብዙ ወረዳ ውስጥ ሰውን አግተው ሁለት ወይም ሶስት ቀን ካቆዩ በኋላ የሚመልሱበት ሁኔታ አለ። በመደብደብም የአካል ጉዳት ያደርሳሉ። ለምሳሌ በደሚዶሎ ከተማ ከምራት ወልተጅ የሚባለውን ሰው በጥይት በመምታት አሁን በአዲስ አበባ የሕክምና ክትትል ላይ ነው የሚገኘው። በጋውቄቤ ወረጣም የእኛ መረጃ ለመንግስት ታቀብላለ በማለት አንድ ሰው ገለዋል። ህዝቡን ለማስደንገጥ በመንግስት መዋቅር ውስጥ የሚሰሩ ሰዎች ላይ የተለያዩ እርምጃዎችን ይወስዳሉ። የኦሮሞ ነፃነት ግንባር ምዕራብ ዞን ሸማቂዎች መሪ ኩምሳ ድሪባ ወይም መሮ ግን የመንግስትን ክስ አስተባብሏል። ይህንን ጉዳይ ህዝቡም ያውቀዋል። ይህን ድርጊት የመፈጸም ባህል የለንም። ያለ ትጥቅ የሚንቀሳቀሱ ሰላማዊ ሰዎችን አይደለም፣ የመንግስት ታጣቂዎችን ስማርቅ እንኳ አንገላቸውም። የመንግስት መዋቅር ላይ ብናነጣጥርማ ነገሩ ቀላል ነበር። በነጆ ታጣቂዎቹ ግድያ አልፈጸሙም ብሏል። የሁለቱም ዞን አመራሮች በምዕራብ ኦሮሚያ የሚታየውን የጸጥታ ችግር ለመፍታት መደረግ አለበት የሚሉትን አብራርተዋል። እንዴት ነው ወደ ቀድሞ የሰላም ሁኔታው ሊመለስ የሚችለው ላልከኝ ነገር እነዚህ ጸረ ሰላም ኃይሎች አሁን የሚያደርጉት ድርጊታቸውን ሙሉ በሙሉ ሲያቆሙ፣ ወደ ሰላም ሲመለሱ ብቻ። ለዛስ መንግስት ጥረት ያደርጋል። መቶ ፐርሰንት ጥረት ያደርጋል። አሁንም እያደረገ ነው። አሁን በሰላም ቢገቡ እያለ አለ። ቢገቡ አሁንም የመንግስት በር ዝግ አይደለም ክፍትም ወደ ሰላም እመለሳለሁ አለ። አሁንም ሰራዊቱ ባለበት ባለበት ቦታ መከላከያ ሰራዊታችን ለመቀበል ዝግጁ፣ ተምረው ወደ ሕዝቡ ይቀላቀላሉ እንጂ ማንም እርምጃ የሚወስድባቸው አንድም ሰው የለም። እነዚህ ሸማቂዎች እውነት ኦሮሞ ከሆኑ ያለውን ነገር በግልጽ ተወያይቶ መፍታት ይቻላል። የኦነግ ጦር መሪ ይህንን በተመለከተ ምላሽ ሰጥተዋል። መንግስት ህዝባችንን ማጥቃት የለበትም። የጦር መሳሪያም ከህዝቡ መካከል መውጣት አለበት። ህዝቡ በሰላም ወጥቶ በሰላም መግባት አለበት። ለዚህ ደግሞ መንግስት ተነሳሽነቱን መውሰድ አለበት። ለኦሮሞ ህዝብ የሚመጠንም ምላሽ መስጠት አለበት። ገለልተኛ የሆነ ሶስተኛ አካል በአፍሪካ ውስጥ ሲከሰቱ የነበሩ ተመሳሳይ ችግሮችን በመፍታት ልምድ ያለው አካል ቢያደራድረን የተሻለ ይሆናል። የወለጋ ዩኒቨርሲቲ የማህበረሰብ ሳይንስ ጥናት መምህራን ትናንት ከቪኦኤ ጋር ባደረጉት ቆይታ የምዕራብ ኦሮሚያን ፀጥታ ችግር መንግስትና ሸማቂዎች ተኩስ በማቆም በጥልቀት መወያየት ይኖርባቸዋል ብለዋል። የሶስተኛ ገለልተኛ አካል ጣልቃ ገብነትም ካስፈለገ ይህንንም በተመለከተ ልዩነቶችን መፍታትና የአካባቢው ሰላም እንዲመለስ ማድረግ አለባቸው ብለዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ። ናኮር መልካን መልካል ዘገባው፣ እናመሰግናለን። ተከታዩ ደግሞ ወደ ወሎ ያሻግረናል። በተለያዩ የአገሪቱ ክፍሎች በተቀሰቀሱ ግጭቶችና አለመረጋጋት ወደ ዋግ ኅምራ አስተዳደር ዞን ጋዝ ጌብላ ወረዳ የመጡ ተፈናቃዮች ያለምንም እርዳታ መቆየታቸውን እየተናገሩ ነው ይለናል የወሎ ዘጋቢያችን መስፍን አራጌ። ተፈናቃዮቹ መንግስት ትኩረት አልሰጠንም ለኢኮኖሚያዊና ስነልቦናዊ ጫናም ተዳርገናል ይላሉ። የክልሉ መንግስት ለተፈናቃዮቹ በቅርቡ እርዳታ እንደሚያጓጉዝላቸው አረጋግጧል። መስፍን አራጌ ወይዘሮ መሰሉ ደባሽ ተወልደው ያደጉት ቤንሻንጉል ጉምዝ ፓዊ አካባቢ ነው። በቅርቡ በአካባቢው በተከሰተው ችግር ከቤት ንብረታቸው ተፈናቅለው ማረፊያቸውን ዋግምራ ብሔረሰብ አስተዳደር ዞን ጋዝ ጊብላ ወረዳ አስ ከተማ ካደረጉ አምስት ወራቶች ተቆጠሩ። መፈናቀሉ ንብረታቸውን አፍርሶ ከሚወዷቸው በሞትና በመጠፋፋት አለያይቷቸዋል። ያው በግርግሩ የተነሳ ነው። እኔ ያዛው የስድስት ዓመት ህጻን ሞቶብኛል። ባለቤቴ ደግሞ የት እንደሄደም አልታወቀም፣ አድራሻው አልታወቀም። ያው ተነሳ አንድ ልጃቸውን በሞት ባለቤታቸውን በመጠፋፋት የተለዩት ወይዘሮ መሰሉ ህይወትን የሰዎች ጥገኛ በመሆን መግፋት እንደሚከብድ ይናገራሉ። ያው ከዘመድ ነው። ዝም ብዬ ተጠግቼ ያለ ያው የማበላቸውም ምሏቸው ጭራሽ የለኝም። ዝም ብዬ ተጠግቼ ነው ያለ። ከመንግስት የተደረገለሁት ድጋፍ የለም። የለም ምንም ነገር። የተደረገልኝ ነገር የለም። ያው ማመልከቻ አስገብቻለሁ ምንም ነገር። በደቡብ ብሔር ብሔረሰቦችና ህዝቦች ክልል ሚዛን ቴፒ አካባቢ በሸካና በከፋ ህዝቦች መካከል በተፈጠረው አለመግባባት ተፈናቅለው የመጡት ሌላው ቅሬታ አቅራቢ አቶ አማረ የሆነኝ ናቸው። አንድ አመት ነው ስራ ህጀ አንድ አመት

እንደሌለባቸው ነግረውኛል። ምንም እርዳታ የለም። ለክልልም፣ ለዞን የምንጠይቀው ምንም ገና ነው። እርዳታ ምናምን ግን አልመጣም እያልን ነው። አጠቃላይ እንግዲህ ጉምዝም በዚያም የመጣ አስተዳደር ላይ ያገኘ ነው። አራት መቶ ምናምን ተፈናቃይ ባን ግን መፍትሄ ያላገኘ በምንድን ነው አሁን እየተዳደሩ ታዲያ? ያለሁት በቤተሰብ ጠግተን ነው አለ ነው የዋግ ኽምራ ብሔረሰብ አስተዳደር ዞኑ ዋና አስተዳዳሪ አቶ በሪሁን ኪዳነ ማርያም ዞኑ በአቅሙ ለመርዳት ሞክሯል። በዘላቂነት የማቋቋም ኃላፊነቱ ግን የክልሉ ነው ብለዋል። በክልል ደረጃ ነው የፕሮግራም የተቀረጸ ሚኒስ የሚሰራው እንጂ በዞን ደረጃ ብቻ አይደለም። በቀሳ በህብረተሰቡን የማስተባበር ስራ በሚገኙ ድጎማዎች ቀጥታ ለት መፍትሄዎችን እየሰጠ እናያለን። በኛ በኩል ምን አይነት መፍትሄ ነገር ግን በየአንዳንድ ወረዳ ያለውን በየአቅራቢያው የመደገፍ ማህበረሰቡን፣ አስተዳደሩን የማስተባበር ስራዎች እየሰራ እናያለን። ነገር ግን አጠቃላይ እንደ ክልል የተለያዩ የገቢ ማሰባሰብ ስራዎች እየተሰሩ ነው ያሉት እና በዛ መሰረት መልሶ ማቋቋም ስራ እንደ ክልል በሚወጣ የሚደረግ ድጋፍ ነው ሊደረግ ነው ይችላል። ዋና አስተዳዳሪው ይህን ይበሉ እንጂ በወረዳ ደረጃ የተደረገውን ድጋፍ የተጠቀሙት ተፈናቃይ ያልሆኑ ግን በተፈናቃይ ስም የተመዘገቡ ናቸው የሚሉ ቅሬታዎችም ተሰምተዋል። የጋዝ ጊብላ ወረዳ አስተዳዳሪ አቶ ሞላ ኃይሌ በወረዳው ብቻ ከአራት መቶ የማያንሱ ተፈናቃዮች ይኖራሉ ሲሉ የአማራ ብሔራዊ ክልላዊ መንግስት አደጋ መከላከል ምግብ ዋስትና ፕሮግራምና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን ኮሚሽነር አማረ ክንዴ ግን ቁጥሩ በተባለው ልክ እንዳልሆነ ይጠቅሳሉ። መጀመሪያማ ስምንት መቶ ምናምንም ነበረን ብለው ነበረ። ነገር ግን የዞኑ ባለሙያዎች መጠው በጋራ የሰራ ነው ቁጭ ብለን መረጃውን ስናጣራ ሁለት መቶ ሰላሳ ስድስት ነው ትክክል ሆኖ የተገኘው። ከምን የመጣ ይመስለታል? ይሄ የቁጥር መዛባት አንደኛ ተፈናቃይ ያልሆነው ተፈናቃይ ነው ብሎ መመዝገብ እንትን አለ። ሁለተኛ በሌላ በመደበኛው ኢመርጀንሲ ውስጥ ያለው ሰውም ተፈናቃይ ነው ብሎ በንትን የሚገባበት ሁኔታም አለ። ኮሚሽነሩ በቅርብ ቀናት ውስጥ ለተፈናቃዩ ጉዳዮች የሶስት ወይም የአራት ወራት የምግብና የዘይት ድጋፍ እንደሚደረግላቸው አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ አድማጮች፣ የአርብ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ስለ ኤርትራ 28ኛ የነጻነት በዓል አከባበር ስነ ስርዓት ከአስመራ እየጠበቅ ነው የነበረ ዘገባ ለዛሬ አልደረሰልንም። እንደደረሰ የምናቀርብ ይሆናል። እለቱን አስመልክቶ ግን ኤርትራውያን እዚህ ዋሽንግተን ዲሲ ጨምሮ በበርካታ የዓለም ከተሞች የድጋፍና የተቃውሞ ሰልፎችን አካሂደዋል። ዛሬ ለንደን ላይ የድጋፍ ሰልፍ ላይ የተገኙትን አቶ አሉላ አብርሃምንና በትናንቱ የተቃውሞ ሰልፍ ላይ የተካፈሉትን ወይዘሮ ሰላም ኪዳኔን ትዝታ በላቸው አነጋግራለች። አሉላ አብርሃ ባላለው በኤርትራን ኮሚቲ እዚህ በለንደን ከተማ እንግሊዝ ሀገር የበዓል ነጻነታችን ከመጠን በላይ የምንጓጓለት ነው። ብዙ ወንድሞቻችን፣ አባቶቻችን፣ እናቶቻችን ህቶ ለሁሉም ጓደኞቻቸው የተሰዉበት ስለሆነ ይሄንን ደግሞ መዘከር ደግሞ ትንሹ ከኛ የሚጠበቅ ነገር ነው። ስለዚህ አዲስ ነገር አይደለም። ሁል ጊዜ እንደምን እንደምናከብረው ነው። አዲስ አይደለም። ምን ያህል ተመልሰሽም ካየሽው ከዚህ አመት በፊት ያድግ ነው። ከመጠን በላይ በጉጉትና በኢንቱዚያዝም ነው ሁልጊዜ ደግሞ የምናከብረው። ምን ያህል ሰው ነው ዛሬ ለድጋፍ ሰልፎ የወጣው? እሱን ፎቶግራፍ አይተሽ ከሁለቱም ብትመሰክር ይሻላል። እኔን ከጠየቅሽኝ ግን ትክክለኛው በጣም ደጋፊዎቹ ከመጠን በላይ ኦቨርዌልሚንግ በጣም ብዙ ነበሩ። ነገር ግን የኤርትራን ያስተዳደር በተመለከተ የፕሬዝደንት ኢሳያስ አፈወርቂ መንግስት ላይ ትችት የሚያሰሙ አሉ። ነጻነት የለም አገሪቱ ነፃነቷን ከተጎናጸፈች 28 ዓመታት ቢሆንም በዲሞክራሲያዊ መንገድ ለመተዳደር አልተቻለም፣ ኤርትራ ውስጥ ጭቆና አለ የሚሉ አሉ እና ለዚያ እርሶ ያለውት መልስ ምንድን ነው? ዲሞክራሲ ሂደት ነው ደግሞ በራሱ ግብ አይደለም እና ፕሮሰስ ነው እና እኛ ደግሞ ፕሮሰሱ ያለ ነው ሁልጊዜ። ሀያ ስምንት ዓመት ትንሽ አልረዘመም? እንደ እንደዛ ነው ሂደቱ አልረዘመም። እውነትሽን ነው አንቺ የምትኖሪበት ሀገር አሜሪካ ራሱ ከሁለት መቶ አመት በላይ ፈጅቶባቸዋል እስካሁን እየታገሉ ነው። ግን ግን አቶ አሉላ ግን ስርዓት የመናገር መብት፣ የጋዜጣ መብት፣ የህትመት መብት መከልከል ይሄ መሰረታዊ የሆነ የግለሰብ አንዳንድ ጊዜ እኮ ደግሞ የጋዜጦች ዲሞክራሲን የሚያዳክሙ መሆን የለባቸው። ጋዜጦች የነጥረ ጋዜጣ ነጻ የሚያናቁር መሆን የለባቸው። ታውቂዋለሽ፣ ኢትዮጵያ ውስጥ አሁን የሚደረግ የሚሆነው ነገር ሰው ይፈናቀላል ይላል። አንዳንድ ሰዎች በሚናገሩት መጥፎ ነገር ተነሳስቶ አንዳንድ ሰዎች እስከ ኤትኒክ ክሊንሲን ይደረጋል ውስጥ ሀገር ውስጥ። ይሄ ደግሞ ኃላፊነታዊ አለመሆን ነው። ይህን ደግሞ የመቆጣጠር የመንግስት ስራ ነው። ህዝቡ የሚፈልግ መንግስትን ሰላም አግኝቶ እንዲኖር ነው ግን ትክክለኛ ህግ በማስፈን ትክክለኛ የጋዜጣ አሰራርን በአገሪቱ ውስጥ እንዲካሄድ ማድረግ ይቻላል ከዛ በተረፈ ግን ሌሎችም የግለሰብ መብቶች በሀገሪቱ ውስጥ እንደሌሉ ቀደም ብሎ የታሰሩ አስራ አንድ ባለስልጣናት አንዳንዶቹ ደብዛቸው የት እንደደረሰ የማይታወቁ እንዳሉ አንዳንዶቹ ደግሞ እስር ቤት ውስጥ ሞተዋል ተብሎ እንደሚገመት ነው ስለዚህስ ምን ይላሉ ለእሱ እኔ መልስ ሊኖረኝ አይችልም። ለምን ለዚህ መልስ ተሰጥቶታል። ለዚህ ከመጣም በላይ ከበቂ በላይ መልስ ተሰጥቷል፣ ተጠይቋል። በዛን ጊዜ በምን ምክንያት እንደታሰሩ ተገልጿል። አሁን ተመልሶ እዚህ ውስጥ እንደገና መሽከርከር። ብዙ ነገር አለ። የኤርትራ ህዝብ ብዙሃኑ ንጹህ ውሃ ይፈልጋል። ትምህርት ቤት፣ ክሊኒክ፣ የጤና ጣቢያ ይፈልጋል። ትራንስፖርቴሽን ያስፈልጓል። የምግብ በምግብ ደግሞ ራሱን መቻል ያስፈልግ። ይሄ ነው ትልቁ የሚያጓጓው እና ማወቅ የሚፈልግ። ይሄ ደግሞ የዲሞክራሲያዊ እንትን ነው። ራት ቱ ሊቭ ራት ቱ ሃቭ አክሰስ ቱ ክሊን ዋተር ሃቭ አክሰስ ቱ ኤዲኬሽን ሄልት ኬር መሰረታዊ የሰው መብት ነው። ይሄ ደግሞ ካልሆነ ዲሞክራሲ ሊረጋገጥ አይችልም። ይሄ ደግሞ ማህበራዊ ማህበራዊ ፍትህ የሌለበት ነገር ውስጥ ዲሞክራሲ ሊዳብር አይችልም። መሰረታዊ ለዲሞክራሲ መሰረታዊ የሆኑ እሴቶች ናቸው ወይ ደግሞ ኢንፍራስትራክቸሮች ናቸው። ይህ አሰራር እንደዛ ነው። ሌላው ላይስማማበት ይችላል። አንድ ሀገር ውስጥ ራሱ አንቺ ያለችበት ሀገር አሰራራቸው ስለ ዲሞክራሲ እንትናቸው አንድ አይደለም። የእኛን ማክበር መቻል አለ። አቶ አሉላ እንግዲያው እነኚህ መሰረታዊ መብቶች ኤርትራ ውስጥ ተሟልተዋል ነው የሚሉት እርሶ? ሊሟላም አሜሪካም ውስጥ አልተሟላም። ስለዚህ የትም አለም ውስጥ እኛ ገነት ውስጥ ኤርትራ ገነት ውስጥ አይለምቻለች ይህቺ አለም ውስጥ ነው ያለችው። ሁል ጊዜ ይሰራል ስራ ላይ ነው። ከእኛ የበለጠ ደግሞ ከኤርትራውያን የበለጠ ደግሞ ለኤርትራውያን የተሻለ የሚያስብ ሊኖር አይችልም። በጣም ነው የማመሰግነው። አቶ አሉላ አብርሃም ከለንደን የኤርትራ መንግስት ደጋፊ እግዜር፣ ስትልኝ ሄሎ፣ ወይዘሮ ሰላም ትዝታ እባላለሁ ከአሜሪካ ድምጽ ራዲዮ። በጣም ነው የማመሰግነው። ምንም ችግር የለም እሺ ዛሬ ሀያ ስምንተኛው የኤርትራ ነጻነት ቀን እየተከበረ ነው። ፕሬዚደንት ኢሳያስ አፈወርቂም ንግግር አድርገዋል። የኤርትራ ሕዝብ ስላሳየው እድገትና ስለ ጽናት መሰረታዊ መርሆዎችን በመጠቀም የአገሪቱ ብሔራዊ ሀብት ለሁሉም እንደሚሆን ጠቅሰው ንግግር አድርገዋል። ፕሬዚደንት ኢሳያስና እርስዎ ከተቃዋሚዎች በአንዷ ነበሩ። ትላንትና በተካሄደው ሰልፍ ላይ ምንድን ነው የተቃውሟችሁ አላማ? የተቃውሟችን አላማ እንኳን አዲስ ነገር አይደለም። ወይንም ደግሞ ይሄ አመት ይሄ አመት ስለሆነ የምናደርገው ተቃውሞ አይደለም። በኤርትራ ውስጥ የሚደረገውን የሰብአዊ መብቶችን ጥሰት ተቃውመን ነው፣ በየአመቱ የምናደርገው ተቃውሞ ነው። በተለይም ደግሞ የሃይማኖት የሃይማኖት ነጻነት ቤተክርስቲያኖች የተዘጉበት አመት ስለሆነ በዚህ ወር ስለሆነ በዚህ አካባቢ ስለሆነ በየጊዜው የምናደርገው በ አስራ ስድስት አስራ ሰባት አመት ያደረግነው ነገር ነው። አንድ ነገር ግን ላረምሽ የፈለግኩት ፕሬዚደንት ኢሳያስ ንግግሩ ላይ አቺቭ የተደረገውን ነገር ያነሳ አልመሰለኝም። እኔ በሰማሁት ማለት ጸንተን ስለያዝን የፈለግነውን ነገር አገኘን፣ አሸነፍን አይነት ነገር ነው እንጂ እንዲህ አይነት ብልጽግና፣ እንደዚህ አይነት መሻሻል፣ እንደዚህ አይነት እንትን አላለም። ያንን ከአሁን በኋላ ጠብቁ ነው ያለው። ስለዚህ በኤርትራ ውስጥ ምንም የተደረገ መሻሻል ና መበልጸግና ውጤት ያነሳ አልመሰለኝም። እሺ አመሰግናለሁ። አቶ የማነ ገብረ ቀል የእሳቸው ዋና አማካሪ የሆኑት ትዊት ካደረጉት ነው ሀሳቡን የወሰድ ነው። ኤርትራ ውስጥ ምን እንዲደረግ ነው የምትፈልጉት? ተቃዋሚዎች ምን እንዲደረግ ነው ሀሳብ የምታቀርቡት? በጣም ጥሩ ጥያቄ ነው። አመሰግናለሁ ስለ ጥያቄች። ኤርትራ ውስጥ ቤዚክ የሆነው የሰብአዊ መብቶች መከበር እንዲኖር ነው የምንጠይቀው። ከዛም ባነሰም እንኳን መልኩ የኤርትራ ህዝብ ኮንስቲቲዩሽን ህገ መንግስታችን በተግባር እንዲውል ነው ጥያቄያችን። የኤርትራ ህገ መንግስት የሌላት ሀገር ናት ኤርትራ ባለፈው ሀያ ስምንት አመት ምንም አይነት ኢሌክሽን ያላደረገች የህዝብ ምርጫ ያልተደረገባት ሀገር ናት። በኤርትራ ውስጥ በጣም በርካታ ያለ ፍርድ ያለ ያለ ህግ የታሰሩ ሰዎች አሉ። እነዛ ሰዎች እንዲፈቱ ነው ጥያቄያችን። የኤርትራ ህዝብ የተጋደለለትን ነጻነት እንዲያገኝ የዛ የነጻነት ትንፋሽ እንዲያገኝ ነው ጥሪያችን። ቀደም ብዬ የኤርትራ መንግስት ደጋፊ የሆኑና በዛሬው የድጋፍ ሰልፍ ላይ የተሳተፉ ግለሰብ አነጋግሬ ነበር። ኤርትራ ውስጥ መሰረታዊ ለሰው ልጅ የሚያስፈልጉ ነገሮች እንደ ውሃ እንደ ምግብ እንደዚህ አይነት መሰረታዊ ነገሮች ተተሟሉ ድረስ ሌላው ነገር በጊዜ ይደረስበታል ነው የሚሉት። እሳቸው እድገት ጊዜውን ጠብቆ የሚደርስ ነው እንጂ ከመቅጽበት የሚሆን ነገር አይደለም ነው የሚሉት። በዚህ ላይ ያሉትን መልስ ልቀበልና እናጠቃልላለን። በእርግጥ እድገት አንድ ቀን ወይ አንድ ሌሊት ጉዞ አይደለም። ሁላችንም እናቀዋለን። ኤርትራ ደህ ነው፣ ዘገምተኛ መሻሻል ሊኖር እንደሚችል የታወቀ ነገር ነው። ግን ካለፈው አመት፣ የአሁኑ አመት ቀርበናል ወይ ወደ እድገት የሚለው ነው እንግዲህ ወሳኝ የሚሆነው። ያለፈው አመት ያልነበረን ነገር የአሁኑ አመት አለን ወይ፣ ያለፈው አመት ያልነበረው ነገር አሁኑ አመት አግኝተናል ወይ ብለን በምንጠይቅበት ጊዜ እንደው አገሩ መሮት ወደ ስደት የሚወጣው ወጣት እንኳን የዛ ማሳያ ሊሆን ይችላል። ና በማንኛውም መለኪያ ቢወሰድ ኤርትራ ውስጥ እድገት አለ ማለት አይቻልም። በጣም አመሰግናለሁ ወይዘሮ ሰላም። አመሰግናለሁ ትዝታ። አድማጮች አሁን የፕሮግራም ማሳሰቢያ እናቅርብ። ቆንጅቴ ፕሮግራም ማሳሰቢያው እኔናንችን ይመለከታል። እኔናንችን የሚመለከተን ስራውን ለመስራት የስራ ኃላፊነቱ ስለተሰጠን ነው። እሁድ ነው የሚካሄደው። ድርጅቱን በግዕዝ ወይስ በአማርኛ ነው የምታወቂው? በግዕዝን በአማርኛ ማውቀዋለሁ። ሀያ ሰባተኛው የማህበረ ግዩራን ዘር ኢትዮጵያ ወይም በእንግሊዝኛው ምንጻረ ቃል ሲል በመባል የሚታወቀው ድርጅት ዘንድሮ እንዳለፈው አመት ሁሉ ለየት ያለ መሰናዶ አዘጋጅቷል። የዘንድሮ ሀያ ሰባተኛው ነው ትክክል። እና በዚህ ሀያ ሰባተኛው አመት ክብረ በዓላቸው የአንቺን ፕሮግራም እንዲመለከት ያደረገ የተለየ ነገር ተፈጥሯል። ዘጠኝ ሴቶች ናቸው ለክብረ በዓላቸው የሚከበሩት፣ የሚሸለሙት በሙሉ ሴቶች ናቸው። ትክክል። እስኪ የህዝብ ግንኙነት ኃላፊ የሚሉትን ድምጽ በቀጭኑ እንስማ። አስቀድሞ ፈርቀዳጅ በመሆነ መሪነትን የሚያሳይ ድርጅት ነው። የሴቶችን በተመለከተ በዚህ አመት የስኬት ተምሳሌት የሆኑ እጹም ድንቅ ኢትዮጵያን ሴቶችን ለመዘከር ውሳኔውን ያስተላለፍነው ምናልባት ከሁለት አመት በፊት ወይም ከአንድ አመት ተኩል በፊት ነው ብንል ማጋነን አይደለም። እያሰብንበት የቆየን ነበረ። የነገስታቱን ከፊት አስቀድምን ከዛ በኋላ ደግሞ ኢትዮጵያውያን ሴቶችን በክብር የስኬት ተምሳሌ የሆኑትን መሸለሙ አገራዊ ፋይዳ እንደሚኖረው የፊት የቦርድ አባላት እንዲሁም ድርጅቱ አስቀድሞ ተገንዝቦት ስለነበር በሂደር ያቆየነው ጉዳይ ነበረ ማለት ነው። ለሁለት አመት ያህል ነገር ግን ጊዜውን ጠብቆ በዚህ አመት ኦገስት ላይ ባደረግነው ኦገስት ሁለት ሺ አስራ ስምንት ላይ የመጨረሻውን ውሳኔ ወስነን በሴፕቴምበር ላይ የስኬት ተምሳሌ የሆኑ ኢትዮጵያን ሴቶችን ለማክበር ውሳኔውን አስተላልፈን ስራ ጀመርን። አቶ ብንያም ገብረወልድ የሲድ ወይም ቀደም ብለን እንዳስታወቅ ነው በአማርኛ ስሙ መሰረቱን ግዕዝ ያደረገ ቃል ነው የተጠቀሙት ማኅበረ ግይሯን ዘረ ኢትዮጵያ የህዝብ ግንኙነት ኃላፊ ነው። ቆንጂት እሁድኛ እንዘግብበት እንጂ በስፍራው ተገኝተን የሽልማቱን ስነ ስርዓት እናስተዋወቅ እንጂ በነገው ምሽት የከወዲሁ የሚደረግ የዝግጅቱን ይዘት የሚመለከት ውይይት አድርገናል። አቶ ቢንያም ገብረ ወልድንና የቀድሞውን መስራች ሊቀመንበራቸውን ዛሬ አማካሪ ናቸው የቦርድም አባል ናቸው፣ ፕሮፌሰር መላኩ ላቀውን ይዘን ሰፋ አድርገን እንወያያለን እንድታደምጡ እንጋብዛለን የተከበራችሁ አድማጮች። ታዲያ አሁን ለዜማ ለስንብቱ ጊዜ የተገኘ ይመስልናል። አንድ ደቂቃ ያለ መሰለኝ። ታውቂዋለሽ ዜማውን ይሄ ነገር ታውቂዋለሽ ወይ? በዛ አንተ ሰው ሮፍናን ነው። ሲዳምኛ የባህል ዜማ የሚጫወተው የተለየ ቅንብር ነው። ሁሉንም ቅንብሮቹን ለየት ባለ ስልት ነው የተጫወታቸው። ለማንኛውም በዚሁ እንሰናበት። እሁድ መገናኘታችን እንጃ፣ እሁድ እንገናኛለን። ይኸው ዛሬ ጀምረናል የሳምንቱን መሰናበቻ አድማጮች። በዚሁ የተሰናበትን ያስተናገድናችሁ አሉ አከበደና ቆንጅ ይታየንን። በእኛ በኩል እንግዲህ በዚሁ ዜማ እንሰናበታችኋለን። የትግርኛ ስርጭት ይቀጥላል። መልካም የሳምንት መጨረሻ። ሮፍናን አልከኝ፣ ከሮፍናን ጋን Ooh, ooh, ooh, ooh, ooh, yanna kera isi bɛ ké awi awo awo.